የግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ የአቶ አንዳርጋቸው ጽጌ የመን ላይ ተይዘው ለኢትዮጵያ መንግሥት መሰጠት በስፋት እያነጋገረ ነው። የሚመሩት ንቅናቄ ግንቦት ሰባት ተከታታይ መግለጫዎችን አውጥቷል። ዜጋ የሆኑበት የእንግሊዝ መንግሥት፣ የሰብአዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዋች የግንቦት ሰባት አጋሮችና ሌሎችም ድርጅቶች የየመንን አድራጎት አውግዘዋል። የየራሳቸውንም ጥያቄዎች አሰምተዋል። የኢትዮጵያ መንግስትም ሽብርተኛ መሪ መያዙን በኢትዮጵያ ሕግ መሰረት የሚገባውን እንደሚያገኝ ገልጿል። ይህንኑ ጉዳይ ሲከታተል የሰነበተው ባልደረባችን ሰለሞን አባተ የአቶ አንዳርጋቸው ጽጌን ባለቤትና ወንድም አነጋግሯል። በዚህ ክፍለ ጊዜ ሰፋ ያለ ዝግጅት አጠናቅሯል። እነሆ አሳልፎ መስጠት ወይም በእንግሊዝኛው ኤክስትራዲሽን ወይም ሬንዲሽን አንድ አገር የወንጀል ተጠርጣሪን ወይም በወንጀል አድራጎት የተፈረደበትን ሰው ለሌላኛው የሚያስተላልፍበት አሰራር ነው። ይህንን ትርጓሜ በኢንተርኔቱ ባሕረ ዕውቀት ወይም ዊኪፔዲያ ወይም ሌሎች የኢንሳይክሎፔዲያ ቅጂዎች ላይ ማግኘት ይቻላል። አሰራሩ ታዲያ ብዙ ጊዜ በሀገሮች መካከል በሚደረጉ ውሎች መሠረት የሚፈጸም በሀገሮቹ የውስጥ ህግጋት ተግባራዊ የሚደረግም ነው ይላል ማብራሪያው። እንዲያም ሆኖ ታዲያ ሀገሮች የሚገቡባቸው ዓለም አቀፍ ውሎችም ሌሎች ውሎችና ስምምነቶች ውስጥ ሲገቡ ብዙ ጊዜ አብረው ይነሳሉ፣ ይፈተሻሉ። ሰኞ ሰኔ 16 2006 ዓ ም የግንቦት ሰባት የፍትህ የነጻነትና የዲሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ቀደም ሲል በሁለት የፍርድ ሂደቶች የሞት ቅጣት ለደነገገችባቸው ኢትዮጵያ በየመን መንግሥት ተላልፈው ሲሰጡ ብዙ ቅሬታዎችና ውግዘቶች በየመን መንግሥት ላይ ተሰምተዋል። ኢትዮጵያና የመን በአውሮፓውያኑ የዘመን አቆጣጠር ከ1999 ዓ ም ጀምሮ ላለፉት 15 ዓመታት ተግባር ላይ ያለ ተፈላጊ ሰዎችን የመለዋወጥ ውል ቢኖራቸውም ሰዎችን ስቃይ ሊያገኛቸው ይችላል ወደሚባል ሀገር ላለመላክ ሀገሮች የገቡበትን የቪየና ዓለም አቀፍ ስምምነት በጣሰ ሁኔታ ነው የመን አቶ አንዳርጋቸውን አሳልፋ የሰጠችው ሲሉ የእንግሊዝ መንግሥትና ሂዩማን ራይትስ ዋች ወቅሰዋል። የየመን መንግሥት ዓለም አቀፍ ድንጋጌዎችን ወይም ስምምነቶችን ጥሶ ለፈጸመው አድራጎት በይፋ ይቅርታ ሊጠይቅ ይገባዋል። ወደፊትም ሌሎች ኢትዮጵያ ልትፈልጋቸው የምትችላቸውን ሰዎች እየያዘ ላለመስጠት ቃል መግባት አለበት ሲሉ ሰንአ የሚገኙት የሂውማን ራይትስ ዋች መርማሪ ቤልኪስ ቬለ ለቪኦኤ ተናግረዋል። በተቃዋሚዎች የማኅበራዊ ፍትሕ ተሟጋች ነን በሚሉ በግንቦት ሰባት አባላትና ደጋፊዎች ውስጥ ብዙ ውግዘትና ቁጣ ተቀስቅሷል። ዋሽንግተን ዲሲ በሚገኘው የየመን ኤምባሲ ደጃፍ የተገኙ ኢትዮጵያውያንን የውግዘትና የቁጣ ድምፅ ነው የምትሰሙት። የየመን ባንዲራና የፕሬዚደንቷ ፎቶ በተቃጠሉበት በዚህ ሰልፍ ላይ የተናገሩ ሰዎችም ስሜታቸውን በብዙ ንዴት ነበር የሚገልጹት። ወንድሞች፣ እህቶች፣ የተከበራችሁ ኢትዮጵያውያን ዛሬ ተቃጥለናል አደለ፣ ተንገብግበናል፣ ተቆጭተናል፣ ተቆጥተናል። ዛሬ ሚሊዮኖች አንዳርጋቸው ጽጌ ናቸው። አንዳርጋቸው ጽጌ በሚሊዮኖች ተመንዝሯል። ለዚህ አጸፋው ማልቀስ አይደለም፣ አጸፋው ተደራጅተን መታገል ነው። መነሳት አለብን። በቃ ውደታችን በቃ ግፉ። አመሰግናሉ። ተመሳሳይ ሰልፎች በለንደንና በሌሎች የአውሮፓ ከተሞች አሜሪካ ውስጥም ኒውዮርክ በሚገኙት የየመንና የእንግሊዝ የተባበሩት መንግስታት ልዑካን ጽህፈት ቤቶች ደጃፎች ላይ ተካሂደዋል። ዳርጋቸው ጽጌ ዳርጋቸው የመን ከሃዲ የመን ሽብርተኛ ከኢትዮጵያ ውጡ፣ የአዲስ አበባ ኤምባሲያችሁን ዝጉ የሚሉ መፈክሮችን አሰምተዋል። ኢትዮጵያውያን እንደዚህ ቀን ተቆጥተው አይቼ አላውቅም። እንደ አይነት ቁጣ ያየሁት ባለፈው በሳዑዲ አረቢያ ኤምባሲ ላይ የደረገ ቁጣ ነው። የዛሬ ሰልፍ በጣም ደማቅና በቁጣ የተሞላ ነው። ብዙ ኢትዮጵያውያን በቁጭት ተነሳስተው ከያሉበት ከኒው ጀርሲ፣ ከኬኔትኬት፣ ከኒውዮርክ በመሰባሰብ በወንድማችን በፍሪደም ፋይተር አንዳርጋቸው ጽጌ ላይ የተደረገውን ሰቆቃ በመቃወምና በመጮህ ላይ ነን። ያለ ነው ይሄ በጀኔቫ ኮንቬንሽን የተጻፈ ነው እና ይህንን ሕግ ጥሶ በጭካኔና በማናለብኝነት በመነሳሳት እንዲታረድ እንዲሰቃይ በማድረጋቸው እጅግ በጣም አዝነናል። እጅግ በጣም ተቆጥተናል። እግዚአብሔርም እንደሚበቀልልን እናምናለን። ምንም እንኳ ኢትዮጵያና የመን ለጊዜው ግልጽ ባልሆነ ምክንያት አቶ አንዳርጋቸው ጽጌን ይዘው መቀባበላቸውን በይፋ ለመግለጽ ቀናት ከሁለት ሳምንታት በላይ ቢወስድባቸውም የየመን መንግሥት አቶ አንዳርጋቸውን ይዞ ለኢትዮጵያ ማስረከቡን ለንደን የሚገኙት አምባሳደሩ ለእንግሊዝ መንግሥት ባሳወቁና የኢትዮጵያው ጠቅላይ ሚኒስትር ኃይለ ማርያም ደሳለኝን አቶ አንዳርጋቸው በእጃቸው እንደሚገኙ ለእንግሊዝ የባህር ማዶ ትብብር ሚኒስትሯ አሳወቁ በተባለ ማግስት የኢትዮጵያው የመንግስት ቴሌቪዥን ዜናውን ይዞ ወጣ። በሽብር ወንጀል ተከሶ በተደጋጋሚ የተፈረደበትና በኢትዮጵያ መንግስት በጥብቅ ሲፈለግ የነበረው የግንቦት ሰባት አሸባሪ ድርጅት አመራር የሆነው አንዳርጋቸው ጽጌ በህግ ቁጥጥር ስር እንደዋለ የብሔራዊ የመረጃ ነደህንነት አገልግሎትና የፌዴራል ፖሊስ የጋራ ጸረ ሽብር ግብረ ኃይል አስታወቀም። በየመንና በኢትዮጵያ የመረጃ ነደህንነት ተቋማት መካከል በጸረ ሽብር ትግሉ ተቀናጅተው ለመስራት በተደረሰው ስምምነት ሁለቱም ተቋማት አሸባሪዎችን በመያዝና በመለዋወጥ በጋራ እንደሚሰሩ ይታወቃል። በዚህም መሰረት የዚህ ተፈላጊ ወንጀለኛ የጉዞ መስመርና የሚጓዝበትን ዕለት አስቀድሞ መረጃ የደረሰው የኢትዮጵያ ብሔራዊ የመረጃና ደህንነት አገልግሎት መረጃውን ለአጋር የመን ብሔራዊ ደህንነት ቢሮ በማሳወቅ በሰንአ በኩል ወደ ኤርትራ ሊገባ ሲል ሰኔ 16 ቀን 2006 ዓ.ም ምረት በቁጥር ስር ውሎ በዚያ ዕለት ለኢትዮጵያ ተላልፎ ተሰጥቷል። የተቀረጸው የሙያውን ደረጃ የመጠነ ባልሆነ መሣሪያ እንደሆነ የሚያሳውቅ ምስልና እጅግ የደከመ የድምፅ ጥራት ያለውን የአቶ አንዳርጋቸውን ቃል አሰማ ሽ ማለው የሚቸኩለው ምንም አደርገው ነገር የለኝም وأنا أشعر تورست أشعر أنني أشعر أنني أشعر أنني أشعر أنني أشعر أنني أشعر أنني أشعر أنني أشعر أنني ይህ ሁኔታ ካስደነገጣቸውና ካሳዘናቸው ሰዎች መካከል ባለቤታቸው ወይዘሮ የምስራች ኃይለማርያም ይጠቀሳሉ። እኔ ያወቅኩት አርብ ለታ ነው የሆነው ሰኞ ሲሆን፣ እኔ አርብ ነው ያወኩት በስራ ምክንያት ብዙ በየቦታው ስለሚሄድ ወንድሙ እዚህ ቡድና ጽጌ አውቆ ነበር። ከዛ በፊት ግን አልነገረኝም እስከምመለስ ድረስ እና ያኔ የተነገረኝ ምን አደረጉ እንደሰሙ እንደተነገረኝ ያው እንደ ሁሉም ስለ የመንኔ ምንም አውቀው ነገር የለኝም ነበረ እና ደግሞ ሲነገረኝ አርብና ቅዳሜ የመን ስለማይሰሩ ምንም ነገር ማድረግ አልቻልኩም። ኢንተርምስ ኦፍ ዩኬ ኤምባሲ ለመደወልም ምንም ለማድረግ ስለዚህ ፎረን ኦፊስ እዚህ ደውዬ የውጭ ጉዳይ መስሪያ ቤቱ ማለት ነው፣ የውጭ ጉዳይ መስሪያ ቤት እዚህ በዩኬ በሚገኘው ላይ ደውዬ አሁን ለንደን በሚገኘው ደውዬ ጠየቅኩኝ፣ ጉዳዩ ምን ጋር እንደደረሰ ያው እነሱ ያላቸውን ኢንፎርሜሽን ሰጡኝ። ከዛ በኋላ እስከ ሁድ መጠበቅ ነበረብን ቢሮ ሲከፈት ማለት ነው። እና ያኔ ነው እዛ ሻና ላሉት የኤምበሲ ሰራተኞች ጋር ግንኙነት ፈጠርኩኝ። ከዛ ወዲህ ያው መከታተል ጀመርን እስከ ጁላይ ሰርድ ድረስ ግድ ድረስ የምን ወይ እዚህ ያለ ወይ የለም አላሉንም ነበረ። እና ለዚህ ነበረ እስከዛ ድረስ በየመን የምናሰኩ የነበረው እርስዎ ከሰሙበት ጊዜ አንስቶ ከአርብ ማለት ነው አርብ ሀያ ስምንት ማለት ነው ጁን 28 እና ከዛን ጊዜ አንስቶ ያለውን ሁኔታ ነው አሁን የሚነግሩኝ። እስከዛን ጊዜ ድረስ ባለው ከ23 እስከ 28 ባሉት ቀናት ውስጥ የእንግሊዝ መንግስት ምን ያደርግ ነበር? የእንግሊዝ መንግስት እስከዛ ድረስ በተነገረኝ መሰረት፣ እነሱ በነገሩኝ ሪፖርት መሰረት ኦፊሻሎችንና እና ቻናሎችን ያላቸውን ቻናል በሙሉ ኤክስፕሎር እያደረጉ ነበረ። ችግሩ ምንድን ነበረ? የየመን መንግስት እኔ ጋር አለ ወይ የለም እስከሚል ድረስ ወደ ሌላ ቦታ መሄድ አልቻለም። እሱ ነበረ ትልቁ ችግር እና እነሱ በፍጹም ምንም ነገር አልተናገሩም። እና ያን ነው ትልቁ ችግር የፈጠረብን እና እነሱ ፎሬን ኦፊስ ሄዱ። ሌሎቹን ሌሎቹን ቻናል ተጠቅመናልና ያሉን እንግዲህ እነሱ በነገሩን መሰረት አምባሳደሩን ራሱ ነው ደብዳቤ ለፕራይም ሚኒስተሩ ለዛ ለየመን ላለው ፕራይም ሚኒስተር የሰጠው ግን ምንም አይነት መልስ አልሰጡንም ነበረ። የማን አምባሳደር? የእንግሊዝ አምባሳደር ማለት ነው የሳና ያለው እና እሱ ነው ምንም አይነት መልስ እዚህ አለ ወይ የለም የሚል አይነት መልስ አልሰጧቸውም እና በምን ሁኔታ አወቁ እንግሊዝ ባለስልጣናት እኛ እዚህ የመን ኤምበሲ እና ወንድሙ የመን ኤምበሲ ብዙ መሄድ ጀመርን እዛም ግንኙነት ፈጠርን። ከዛ አወቅን። ወደ አምባሳደሩ እ ተጠርቶ እነሱን እሱ ነው የነገራቸው። ውጭ ጉዳይ መስሪያ ቤት ውጭ ጉዳይ መስሪያ ቤት እዚህ ለንደን ማለት ነው፣ ተጠርተው እዛ ነው የነገሩት። ለማን ነው የነገሯቸው? አምባሳደር፣ ውጭ ጉዳይ ሚኒስትሩ ስለሚሰሩት ኮንስላር ሴክሽን መሰለኝ ከእነሱ ጋር ነው ጅን የሚያደርጉት እናዛ ሴክሽን ውስጥ ላሉ ሰራተኞች ይሄ ሁኔታ እንደተፈጠረ የእንግሊዝ መንግስት እርስዎን አላገኞትም፣ ለመደወል ኢሜይል ለማድረግ በሌሎች መንገዶች አግኝቶኛል። ለዚህ ነው ኢንፎርሜሽኑ በሙሉ ወደ እኛ ነበር የሚመጣው። እርስዎ አርብ ነው የሰሙትና እስከ አርብ ድረስ አምስት ቀን ማለት ነው የቆየበትን ሁኔታ ነው መረዳት የፈለግኩትና በዚህ ጊዜ ውስጥ ቢኮዝ ወንድሙ ስለሆነ ኮንታክት ያደረጋቸው እና በወንድሙ ስር ነበረ ኢንፎርሜሽኑ የሚመጣ የነበረው እና ያው እነሱ የሚፈታ ነገሩ ቶሎ የሚፈታ ነበር የመሰላቸው እና ሰው በዛ መልኩ ያው ከወንድሙ ጋር ኮሚኒኬት ያደርጉ ነበር ማለት ነው። ለእናንተ እሺ፣ ለእናንተ ሲነግሯችሁ፣ ወይዘሮ የምስራች ምን ብለው ነገሯችሁ? መሰጠታቸው ነው። በስልክ ነው የተነገረን። ምንድን ነው ያሉን? ነው። ስብሰባ ከጨረሱ ወደ ከአምባሳደሩ ጋር ኢንዲኬተርስ አሉ ነው ያሉት። ይህን ቃል የተጠቀሙት የሚጠቁሙ ነገሮች የሚጠቁሙ ነገሮች አሉ ወደ ኢትዮጵያ እንደተላከ ብለው ተናግሯል አምባሳደሩ አሉ። እሱ የመጀመሪያ መልስ እንትን ነበረ። ከዛ በኋላ መልሰው ደወሉ እና ከአንድ ከአንድ ሰዓት በኋላ ነው መሰለኝ አሁን በኢሜይል መልስ አግኝተናል ወደ ኢትዮጵያ ያን ለት የለት ለት ተልፏል የሚል ነው ይሄንን ይሄንን ወዲያውኑ ለናንተ የነገሯችሁ ከአምባሳደሩ ጋር ካደረጉት ስብሰባ በኋላ ማለት ነው። ወዲያውኑ የነገሩ ለእናንተ እየተከታተሉ ይነግሯችሁ ነበረ። ምን እየሆነ እንደነበረ ምን ለኛ እንደሚነግሩና ምን እንደማይነግሩ ግን ፊል ከማረጋው ብዙ ነገር ኮሚኒኬት ለኛ ያረጋሉ ብዬ ነው ማስበው። በእንግሊዝ መንግስት ላይ የሚነሱ ወቀሳዎች አሉ። የእንግሊዝ መንግስት ዜጋውን ለመጠበቅ የሚገባውን ያህል ጥንቃቄ አላደረገም፣ ለማስለቀቅ የሚገባውን ያህል ጥረት አላደረገም የሚሉ ክሶች ይሰማሉ። እሳቸው ዋና ጸሐፊ ከሆኑበት ግንቦት ሰባትም ይሰማል። እንደውም እከሳለሁ ሁሉ ብለዋል የእንግሊዝን መንግስት ግንቦት ሰባት። ኢንዲፔንደንት ላይ የወጣ አንድ ጽሁፍም እንደዚሁ የእንግሊዝ መንግስት ዜጋውን ለመጠበቅ የሚገባውን ያህል ጥረት አላደረገም እንደውም ተባብሯል ይላል። ኢትዮጵያ ውስጥ በድብቅ አቶ አንዳርጋቸው ለመታሰራቸው። ይህንን እርስዎ እንዴት ነው የሚመለከቱት? እንደ ቤተሰብ እንደ ባለቤት? ተባብሯል ለማለት አልችልም። ማቀው ኤቪደንስም የለኝም እና እንደዚ አይነት ለመናገር ያቅተኛል። ግን እሱ እዚህ ሀገር እስካልተመለሰ ድረስ የሚያስፈልገውን ነገር ነገር እያደረጉ ናቸው ማለትም አልችልም። እርስዎ ይጠብቃሉ አቶ አንዳርጋቸው ይመለሳሉ? ብለው በደንብ በሚገባ ምንድን ነው እንደዚህ አይነት ነው የሚገባ ማለት ማድረግ አለበት የእንግሊዝ መንግስት ለማለት ነው። እንግሊዝ መንግስት መጠየቅ ያለበት ወደ ዜግነቱ አገር ተመልሶ እዚህ ኢንተርናሽናል ኮርት የሚጠየቀውን ጠይቆ በዛ መሰረት ኤክስፕሪቴሽን መጠየቅ ነው ያለበት፣ ተመልሶ ለእንግሊዝ መንግስት እንዲሰጥ። ከዛ ወዲህ የሊገል ፕሮሰሱን መጀመር ይችላል። የኢትዮጵያ መንግስት አቶ አንዳርጋቸውን የሚጠራቸው በሕግ የተፈረደበት ወንጀለኛ ነው፣ የሽብር ቡድን የሚመራ ሽብርተኛ ነው ብሎ ነው። ነው አይደለም። ለምንድን ነው እርስዎ እንደዚህ የሚሉት? ለምንድን ነው እንደዛ ምለው? ምክንያቱም ማንኛውም ዴሞክራቲክ ኦፖዚሽን የሆነው በሙሉ እንደዛ ነው ሌቭል የሚያደርጉት። ስለዚህ የእነሱ ክሬዲቢሊቲ ኖማች አቶ አንዳርጋቸው ሰዎቻቸው ፍርድ ቤት እንዲቀርቡ ፍላጎት አለዎት እርሶ? የለኝም። ምክንያቱም በፍርዱ አላምንም፣ በፍርድ ቤቱ አላምንም። ቢቀርቡ በኢትዮጵያ ፍርድ ቤት ማለት ነው? ገባኝ። አላምንም። ቢቀርቡስ ምንድን ነው የሚሉት? የኢትዮጵያ መንግስት ቢያቀርባቸው፣ አሁን ከዚህ በፊት በሌሉበት ፈርዶባቸዋለሁ። አሁን እኮ እኛ ምን ምንም ምርጫ የለንም። ምክንያቱም በእነሱ ቁጥጥር ስር እስካለ ድረስ እነሱ የሚያደርጉትን ነገር ምንም መቆጣጠር አንችልም። ግን የእኔ ፍላጎት ቢሆን አይቀርብም። በአጠቃላይ ፍርድ ቤት እንዲቀርቡ ፍላጎት አለዎት? የትም ቢሆን የትም ቢሆን ምክንያቱም መመለስ በደንብ ይችላል ለሚያደርገው ነገር ምክንያቱ ምንም አላጠፋም ግን እንትን መሆን አለበት ፌር ትራይል እስከሆነ ድረስ አዎ መመለስ በቀላሉ ይችላል አሁን እሳቸው ፍርድ ቤት ቢቆሙ እርስዎ ጠበቃ የመግዛት ሀሳብ አለዎት ኢትዮጵያ ውስጥ ግዴታ ነው አዎ ለመሆኑ መቼ ነው ለመጨረሻ ጊዜ ያዩዋቸው አቶ አንዳርጋቸውን አርጋቸውን ባለቤቱ ነው ዘር ከአንድ ሳምንት በፊት እሳቸው የተያዙት እሳቸው ጉዞ ላይ የነበሩት በሀያ ሶስት ነው በሀያሶስት ከዛ አንድ ሳምንት በፊት ነው ጉዞን የጀመረው። ዱባይ ለትንሽ ጊዜ እዛ ነበረ። ማለት አንድ ሶስት ሳምንት ሆኗቸዋል ማለት ነው እስካሁን ድረስ ባለው ጊዜ። እስካሁን ድረስ ምንድን ነበር ለመጨረሻ ጊዜ ተባባላችሁት? አክቹዋሊ በስልክ ተነጋግረናል። ያንን እሁድ ለሳ ማለት ነው ሰኞ፣ ይሄ ነገር ከመከሳቱ በፊት እሁድ ለሳ ተነጋግረን የራሳችን የግል ጉዳዮች ስለሚሄዱበት ጉዳይ ነግረውት ነበረ ማለት ነው። እኔም አልጠየኩም። ለመሆኑ እርስዎ የፖለቲካ ሰው ነዎት ወይዘሮ የምስራች? ፖለቲካል ማለት እነ ሰንስ ኦፍ ዴሞክራሲ ነ በምናምን አለው ያስ እርስዎ በፖለቲካ እንቅስቃሴ ውስጥ ይሳተፋሉ? አዎ። አባል ነዎት? ለምሳሌ አዛኝ፣ አዛኝ ነኝ። ምንድን ነው የሚባለው? ስንት ታሪፍ ደጋፊ ነዎት? ደጋፊ ነኝ። ምንድን ነው የሚደግፉት ወይዘሮ የምስራች? ምንድን ነው ሀሳቡ? የፖለቲካ እምነቱ ዴሞክራቲክ ሲስተም ና ጉድ ገቨርነንስ። በንቃት የሚሳተፉባቸው መድረኮች አሉ እርስዎ? አሁን የለም፣ ምክንያቱም ትንሽ ልጆ ስላሉኝ ስላሉ እነሱ ብዙ ጊዜ ይፈጃሉ። እርስዎ የግንቦት ሰባት አባል ነዎት? አይደለሁም። ልጆቻችሁ ስንት አመታቸው ነው ወይዘሮ የምትሰራቸው? የአስራ አራት አመትና ሰባት መልካዎች። ስንት ልጆች ናቸው ያሏችሁ ለመሆኑ? አቶ አንዳርጋቸው እንዴት ናቸው እንደ ቤተሰብ ሰው? በጣም በጣም ጥሩ ምክንያቱም ትንሽ እድሜ ተገፋ ወዲህ የወለደው ስለዚህ፣ በጣም በጣም በጣም ልጆቹን በጣም አቴንሽን ይሰጣል እና በጣም ጥሩ አባት ነው ቪሉ እና ስኖት ናይስ የሆነው ነገር ለስንት ጊዜ አብራችሁ ኖራችኋል? ኦንንዶ ያው በፖለቲካው ብዙ በጣም ኢንቮልቭ ስለሆነ አብረን ሆን አስራ አንድ አስራ አንድ አመት የአቶ አንዳርጋቸው ጽጌ መያዝ በኢትዮጵያ ቴሌቪዥን ታይቷል። አሳይተዋቸዋል ራሳቸውን እርሱ አይተውታል? እሱን አይቼዋለሁ። ምን ተሰማሁት ሳያቸው መጀመሪያ ላይ ለማየት በጣም አቅቶኝ ነበረ። ልክ የሱ እንትን ሲመጣ ወዲያው ነው ያጠፋሁት። በኋላ ግን አንዳንድ ኤጀንሲዎች እንድተረጉምላቸው ስለጠየቁ የግድ ማየት ነበረብኝ። ያኔ ሳየው አክቹዋሊ በጣም ነው እንትን ይሄን ከእንደዛ አይነት ችግር በኋላ እንደዛ ሆኖ በደንብ ለመናገር መቻሉ፣ ከዛም ደግሞ የሚናገራቸው ነገሮች እኛ የምናውቀው አንዳርጋቸው እንደሆነ ማየቴ በጣም ነው ያስደሰተኝ። ማለቴ በኩል ማለት ያስደሰተኝ ማለት ያለበትን ሳይሆን ይኸው በጣም ጠንካራ ሰው መሆኑን ነው ያሳየኝ። በጣም በጣም በጣም ጠንካራ ሰው እንደሆነ ነው ያሳየኝ። ለኔ ወይዘሮ የምስራች ማረፍ እፈልጋለሁ በጣም ደክሞኛል በውስጤ ቂም የለም የሚሉ መልዕክቶች ነው ሲናገሩ የነበሩ አቶ አንዳርጋቸው። እና ምን ማለታቸው ነው እርስዎ ባለቤታቸው ስለሆኑ ሁሌ የሚናገረው ነገር ነው። ሁሌ ሲናገር ስለ አለው መንግስትም ሲናገር በቂምና በመጥፎነት ሳይሆን ይሄ ያለው ስርዓት መቀየር አለበት። በዛ ላይ ደግሞ ካልቸራል ሽፍት በኢትዮጵያ ውስጥ አንድ መንግስት ሲነግስ ያው የነበሩት መንግስት ባለስልጣኖች በሙሉ እስር ቤት ይገባሉ፣ ወር ደግሞ አንድ አይነት መጥፎ ነገር ይደርስባቸዋል። የእንደዛ አይነት ቨንጅፉል የሆነ አካሄድ ለኢትዮጵያ እስካሁን ድረስ አልበጃትም እና ያንን አይነት ካልቸር ሽፍት ማድረግ አለብን የሚል በጣም ዲፕ የሆነ እምነት አለው ራሱ እና አይ ቲንክ እሱንም ነው የሚናገረው ብዬ ነው የማምነው ለነሱም ማለት ነው። የሚጠይቁት ለመርማሪዎቹ፣ እና ያንን ሜሴጅ እናንደርጋቸው ደግሞ ሁሌ የሚያምንበትን ነው። አያወላውልም፣ በፍጹም ምንም አይነት ሲትዌሽን ቢሆን ኮንሲስተንት ነው። ደክሞኛል ማረፍ እፈልጋለሁ ሲሉ የነበሩበትን ያን ጊዜ የነበሩበትን ሁኔታ ነው የገለጹ የሚመስሎት፣ ወይስ ሌላ እዚህ ውስጥ ያላቸው መልእክት አለ ብሎ ያስባሉ? እንኳን ለመናገር በጣም የሚከብድ ነገር አለው። ምን ማለቱ እንደሆነ እኔ ይሄ ውስጤ ቅፋት የለኝም፣ እኔ የምጠላው ሰው የለኝም፣ ምናምን የሚለውን በኮንፊደንስ መናገር እችላለሁ። ምን ማለቱ እንደሆነ ያንን ግን ምን አይነት መሰንጅ ለመናገር እንደሆነ አላውቅም። ኢት ኩድ ቢ በጣም የደከመው ፊት ነው የሚታየው፣ እና አዱ ነው አላውቅም። በቴሌቪዥን ተያዩአቸው አጠፋሁት መጀመሪያ ብለው የማየት አቃተኝ ብለው ነበረ። ለምንድን ያጠፉት? ምክንያቱም እሱን በእንደዚህ አይነት መንገድ ማየት ለእኔ አይደለም፣ በጣም በጣም በጣም የሚያሳዝን በጣም የሚያስደነግጥ ነገር ነው። በጣም በጣም ወይዘሮ የምስራች የሚያስተላልፉት መልእክት ይኖራል ከመሰናበት በፊት። ቶሎ እንደሚመለስ ወደ ለንደን ተስፋ አለኝ እና ከቤተሰቦቹ ጋር ቶሎ እንደሚቀላቀል ትልቁ ነገር እና በጤና እንድመለስ አቶ አንዳርጋቸው ከየመኑ ሰንዓ አየር ጣቢያ ጠፉ የተባለ ቀን ዜናውን ቀድሞ የሰሙት ታናሽ ወንድማቸው አቶ ብዙ ነጽጌ ስላስተዳደጋቸው ስለ አቶ አንዳርጋቸው ማንነት ብዙ ተናግረዋል። ዜናውን በቴሌቪዥን ያዩ ጊዜም የተሰማቸውን ነግረውናል ጋር አብረው ይጓዙ የነበሩ ሰዎች ወደዛ የሚተላለፍበት ሀገር ወደ መጨረሻው ሀገር አለመሄዱ ያዩ ሰዎች የምናቃቸው ሰዎች ደውለው ነገሯቸው። እነሱ ደግሞ የሚያውቁን ሰዎች ለእኛ ደውለው ነበሩ። መቼ ነው የሰሙት እርሶ፣ ይሄ ሁኔታ መፈጠሩን? የሆነ ለታ ነው የሰማሁት ሰኞ ለታ እና ምን የመሸ ጊዜ ነው የሰማሁት። ሰዓቱ ላይ ምንም የሚደረግ ነገር አልነበረም። ለማመንም ስለቸገረኝ ለጊዜው ማሰብም ነበር ያጋታኝ እዚህ ነገር ይፈጸማል ብየፈልሰ ስላልጠቁር ምን አደረጉ እንደሰሙ መጀመሪያው ይሄ ነገር እውነቱ መሆኑን ለማረጋገጥ ነው የሞከርኩት። እንዲህ ያለ ነገር ከዚህ በፊት ሰምቼም ስለማላቅ ምናልባት ስህተት ይሆናል የሚል ነገር ነው እንጂ በእውነት ተፈጽሟል የሚል ነገር አልነበረም። ግን እውነቱ መሆኑ ከተረጋገጠ በኋላ በማግስቱ ያው እዚህ ለሚመለከታቸው እዛ ሀገር ይሄ ጉዳዩ የተፈጸመበት ሀገር ከተማ ላሉ የዚህ ሀገር የቆንስላ መስሪያ ቤቶች ጉዳዩን ለማስታወቅ ነው የሞከሩት። እርስዎ ወደ የመን ደወሉ ወይስ እዛው ለንደን ለውጭ ጉዳይ መስሪያ ቤቱ አሳወቁ? የመን ነው የደወልኩት። መጀመሪያ የእነሱ አድራሻና ስልክ ጥላቸው ላይ ስላለ፣ ኢንተርኔት ላይ ስላለ ወደዛ ነው የደወልኩት እና ምን አሉ? ደውለው ሲነግሯቸው መጀመሪያ ጨርሶ ሊገባቸው አልቻለም። ምን እንደማወራ ማንን ነበር ያናገሩት? እዛ አንድ የቆንስላ ሠራተኛ የሆነች ሴት ሴት ሆኖ የመናዊ ነው ያናገሩት? ወይስ የእንግሊዝ ሰው ነው ያናገሩት? የቆንስላ ሰራተኛ ሆና ግን ከአነጋገሯ የመናዊ ነው የምትመስለው። ከዛ በኋላ ግን ምን ሆነ? ያው እነሱም ነገሩ ሊገባቸው አልቻለም እና ይሄ ዝም ብሎ አንዳንድ ጊዜ አንዳንድ ሰዎች በጉዞ ላይ ለቤተሰብ ሳይናገሩ የሚያደርጉት አንዳንድ የራሳቸው አይነት ጊዜ የሚያጠፉበት ሁኔታ ውስጥ የተፈጸመ ነገር ነው እንጂ በእርግጥ እንዲህ ያለ ነገር የተፈጸመ ስላልመሰላቸው መላልሰውኝ ነው ጥያቄ ያበዙብን። ነገር ግን በኋላ ይሄ ሩ የተፈጸመበት አየር ጣቢያ ያሉትን የደህንነት ሰዎች፣ ኃላፊዎች ደውለው ካናገሩ በኋላ ጉዳዩ እነሱ እንዳሰቡት ይሄ ሌላ ጊዜ አንዳንድ ሰው በጉዞ ላይ የሚያደርገው አይነት የራሱ አይነት አካሄድ እንዳልሆነ እና ሌላ ነገር እንዳለው ነገር ነው የጠረጠሩት፣ ካገኙት መልስ ማለት ነው። ለምን እዛ ያሉት የደህንነት ሰዎች ወደ ውጭ ጉዳይ ሚኒስቴር ጠይቁ የሚል መልስ ሰጧቸው። የዛን ጊዜ በደንብ ሁኔታው ተፈጽሞ ሊሆን ይችላል፣ አንድ ነገር አለ፣ እኛም ያልገባን ነገር የሚል ጥርጣሬ አደረባቸው። ይሄ እንግዲህ የሆነው ማክሰኞ ሰኔ አስራ ሰባት ነው ወይም ጁን ሀያ አራት ማለት ነው ይሄ ሁሉ የሚፈጸም የሚከናወነው አዎ ከዛ በኋላ የእንግሊዝ መንግስት ይሄንን አጣርቶ እርሶ እንዳሉት ለራሳቸው ጉዳይ በራሳቸው ፕሮግራም የሄዱ ሰው አለመሆናቸውን ያወቁት መቼ ነው? ይህንን በእርግጥ መናገር አይቻልም። መቼ እንዳወቁ ግን ያው ይህንን ነገር ምናልባት ከዚህ ከነበረው የአውሮፕላን ጣቢያ በላይ ያሉት የሀገሩን ባለስልጣን ሰዎች ለመጠየቅ ሞክረዋል፣ እና ከነሱ በእርግጥ መቼ እየተባለው ነገር መፈጸሙን ግን መቼ እንዳወቁን ያላወቁ እና አቶ አንዳርጋቸው ጽጌ ከበረራው ላይ ሲጠፉ ለራሳቸው ጉዳይ አለመሆኑን የጠፉት ካወቁ በኋላ ምን ሆነው እንደጠፉ ሳውቀዋል፣ አላወቁም። እርስዎ ከአቶ አንዳርጋቸው ጋር ምን ያህል ቅርበት አሉት? ከወንድሞ ጋር ያው እንደ ማንኛውም

በዛ መልኩ ቅርበት አለ ል ማለት ይቻላል። እስቲ ስላቱ አንዳርጋቸው የፖለቲካ ማንነት ይንገሩኝ ስ ትንሽ የሚያውቁትን የሚጀምረው ከዚህ ከስልሳ ስድስት አብዮት ሲጀምር የነበረው የትውልድ አባል ነው። በዛን ጊዜ ያው ዩኒቨርሲቲ ተማሪ ነበረ። የኢህአፓ አባል ነበራችሁ? አዎ፣ ኢህአፓ አባሎችንን ብዙ ጓደኞቻችንን ከቤተሰብ ጭምር በዛ በነበረው ሂደት ውስጥ ያጣን ሰዎች ነን እና ከዛ በኋላ የዚሁ የፖለቲካ ፍላጎታችን በዛን ጊዜ በተፈጸመው ሁኔታ ጋር የተቆራኘ ብዙ ነገር ያለው ነገር ነው እና እሱም ያው እንግዲህ ከዛን ጊዜ ጀምሮ ይሄ በቀላሉ የምንረሳው እና የምንተወው ነገር አልነበረም። ዳርኩ ብዙ ጓደኞቻችን በጊዜው ተገለዋል። ከቤተሰባችን የምንተዚ ሰው ተገሏል በጊዜው እና ቀላል አይደለም። የእሱም በዚህ ጉዳይ ላይ ያለው ፍላጎት ይሄ ዝም ብሎ ፖለቲከኛ ለመኖር ወደ ስራ የሚቆጥር አይነት ሰው አይደለም። የዛ አይነት ሰው ስለሆነ ነው ሁልጊዜ ችግር ባለበት በሙሉ ይሄ ነገር ለምን ይሆናል የሚል ጥያቄ የሚነሳው። እና እንዲህ ያለ ባክግራውንድ የመጣ ታሪክ ስለሆነ ነው። በዚህ ሁለታ ውስጥ እንግዲህ አሁንም ድረስ በዚህ እድሜው ይህን ነገር ሊፈው ያልቻለው ነገር እና እንደዚህ ላለም አስቸጋሪ ሁኔታ ውስጥ ሊዳርገው ይቻለው በዚ የተነሳ ነው። ብረት አንስታችሁ ታግላችኋል፣ ሜዳ ወጥታችኋል። እኔ አሌት በዛን ጊዜ ሜዳ ሌት አስር የነበረ በጊዜው ቤት ነበርኩት። ግን እሱ በሜዳ በኩል እንደሄደ አውቃለሁ። ዝርዝሩን ባላውቀውበት ጊዜ የኢትዮጵያ ቴሌቪዥን አሳይቷቸው ነበረ፣ አቶ አንዳርጋቸውን እርሱ አይተውታል። ዜናውን አይቼዋለሁ። ምን ተሰማዎት እሱን ሲያዩ? መጀመሪያ እንደው በዚህ ሁኔታ ውስጥ የሚቀርብ መስሎ ማስበው ነገር ስላልነበረ መጀመሪያ ሳየው በጣም ነው የገረመኝ የተሰማኝ። ግን ከዛ በኋላ ግን ትንሽ ከተረጋጋሁ በኋላ ግን ብዙም ነገር አድርጌ ያለ እንደውም ብዙ ጊዜ እነሱ ያለ ነገር በዚህ ላይ ሲያወጡ ያው ለራሳቸው እንደሚጠቅማቸው አድርገው ነው የሚያወጡት፣ እና ሌላ ጊዜ ካየ ነው መቼም በጣም የተሻለ ነው። ወይም ጊዜ የተናገሯቸውን ቃላት ሰምተዋል እና ምንድን ነው ለእርሱ የሰጠት ትርጉም አለ? እሳቸው ከተናገሯቸው ነገሮች ውስጥ ቴሌቪዥን ላይ ከተሰሙት ከታዩት የሰጠኝ ትርጉም አለ ትርጉሙ ምንድን ነው እሱ የሚቻለውን ያደረገ መሆኑን እና ከዚህ በኋላ በግሉ ምንም በዚህ ጉዳይ ላይ የሚሰማው ነገር እንደሌለ እና በዚህም ላይ ሙሉ ከራሱ ጋር ስምምነት የተሰረሰው መሆኑን እና የሚችለውን ያደረገ መሆኑን ነው መልዕክት ለማስተላለፍ የሞከረው እና የቀረው እንግዲህ የራሳችሁን ደግሞ ማድረግ አለባችሁ የሚል ነገር ነው። እንግዲህ ገባ ማረፍ እፈልጋለሁ። በጣም ደክሞኛል። በውስጤ ለበቀል ሊያነሳሳ የሚችል ቂም የለም ወይም ሪዘንትመንት የለም እያሉ ነው የተናገሩት እና ይሄ ድካም ስሜት የማረፍ ፍላጎት እርስዎ አሁን ያሉኝን ነገር ለመግለጽ ፈልገው ይመስለዎታል? እንግዲህ ይሄ አሁን አስቸጋሪ ነገር ነው አ በዚህ መገናኛ ብዙኃን የቀረበው ነገር ለምን እንደሚቀርብ ምክንያቱ ምን እንደሆነ ከሌሎች ልምዶች ስለምናውቅ እንደዚህ ያሉ ነገሮች ትንሽ ቢሆን ለአቅራቢዎቹ በአንድ መልኩ የበሌላ በሌላ የሚስማማቸው ነገር ካልተቀላቀለበት በቀረ ዝም ብለው አያቀርቡም እና ሁለት ነገር ነው መልዕክቱ ላይ ያለው። አንድ በዚህ አይነት መልኩ የቀረበው ምናልባት ለነሱ እንደዚህ አይነት ነገር ማለቱ ይጠቅማል ብለው ያሰቡት ይመስለኛል። ሌላውን ደግሞ ይህ በጣም የተረጋጋ ሰው ነው፣ በጣም አስቸጋሪ ሁኔታ ውስጥ ነው። በጣም የተረጋጋ ሰው መሆኑ እና ምንም አይነት የምን እንዳልከው የቂምም ሆነ የበቀል ስሜት እንደሌለው ከራሱ ጋር የታረቀ መሆኑ በጣም የተረጋጋ መሆኑን ለመናገር የፈለገው በአስቸጋሪ ሁኔታ ውስጥ ብዙ ችግር እንዳልፈጠረበትም ሌላውም ሰው መልእክት ለማስተላለፍ ይመስለኛል። ይህ ሁለቱ ባይሆን ደግሞ እንደሱ አያቀርቡትም ሌላ ነገር ቢያጡ ይመስለኛል። ከዚህ ሁሉ ነገር በኋላ እቺ ድምታል ነገር ተቆርጣ የቀረበችው ግን፣ እችኛዋ በፊት ያለችው የመድከም ምናምን የምትለው ነገር አሉታዊ የሆነ መልእክት አላት ተብሎ ስለሚታሰብ አብር ያቀረበች ነው የሚመስለኝ እና ይህንንም ራሱ ሱም ያቅ ይመስለኛል። አለበለዚያ አይቀርብም ነበር ብዬ ነው ምለው። አቶ አንዳርጋቸው በሁሉ መድረኮች ሲናገሩ እንደምንሰማቸው ይሄ አሁን ስልጣን ላይ ያለው ፓርቲ አሁን ያለው መንግስት በማንኛውም መንገድ መወገድ ያለበት ብለው የሚያምኑ ሰው ናቸው። እንደዚህ የሚያምን የፖለቲካ ድርጅትን በዋና ጸሐፊነት የሚመሩ ሰው ናቸው እና ይሄ ማንኛውም ነገር የሚል አባባል ደግሞ በግልጽ እንደሚናገሩት እሳቸው መሆኑ የትግል አጋሮቻቸው የትጥቅ ትግልን ጨምሮ ነው እና በዚህ በቂም የለም በውስጤ ወይም ሪዘንትመንት የለም ትንሽ ሰፋ ይላል ይሄ አገላለጽ እና የሚለው አባባላቸው እርስዎ እንደነገሩኝ ብዙ ስለምትነጋገሩም ስለምትወያዩም ከወንድምነት በተጨማሪ የፖለቲካ ጋርም መሰሉኝ። አሁን ከአባባሎ ስሰማና ይገልጸዋል ወይ ያንን ይዘውት የሄዱትን የቆዩትን አቋም? አዎ፣ በጣም በጣም የሚገልጸው ነው የሚመስለኝ። ሁኔታዎቹን ተረድቶ ነገሮች በምን መንገድ አንድ ደረጃ ላይ እንዲደርሱ ማመንና የዛን መጥፎ ስሜት ይዞ መሄድ የተለያየ ነገር ያን ነገር ለማድረግ የግድ ቂመኛ መሆን አያስፈልግም። የግድ ቁጠኛ መሆን አያስፈልግም። የግድ መጥፎ ስሜት ውስጥ ቢኖር አያስፈልግም። ይህንን ሁኔታ ግን እንዳልከው ሁኔታው የራሱ መጥፎ መጥፎ አካሄድ ነው። ግን ምናልባት ይሄ ሲባል አማራጭ የሌለው አካሄድ ነው በሚለው የምርጫ ጉዳይ አይደለም ያለ ማድረግ ግን የግድ ቂምና የበቀል ስሜት ከውስጡ ይኖራል የግድ አይደለም የሚለው እንደውም ከዛ አይነት የነጻ ሰው በዛ አይነት መንገድ ላይ ለመሄድ የሄደ ሰው የበለጠ ጠንካራ ሰው ነው ብዬ ነው ማስበው። በምን አይነት መንገድ ላይ በጉልበት የሚኬድበትን መንገድ የሚያስብ ሰው እንደው ውስጡ ንጹህ ሲሆን የበለጠ ጠንካራ የሚሆን ነው የሚመስለኝ የግድ ቂመኛ እና ቁጠኛ ሰው እና በቀለኛ ሰው መሆን የለበትም። እንደዛ ከሆነ እንደውም የሚያደርገው ነገር በደብ ማድረግ የሚችል። ስለዚህ ይሄ አባባል በአቶ አንዳርጋቸው መልእክት ውስጥ የአቋም ለውጥ ወይም በሕይወታቸው ውስጥ የአቋም ለውጥን ሊያንጸባርቅ የሚችል ነው የሚል አሳብ አለት። እንደውም የበለጠ ፊትም ጊዜም በምናውቀው ደረጃ በአስቸጋሪ ሁኔታ ውስጥም እንደገና የደገመው ነገር ነው የሚመስል ፊት ጊዜ እርግጥ በዚህ አሁን ባለበት ሁኔታ ውስጥ አደለም እንደዚህ አይነት ረብ ነበረው። አሁን ባለበት አስቸጋሪ ሁኔታ ውስጥ ለዚህ ችግር በጨመሩት ሰዎች ያቀረቡት የሚዲያ ፕሮግራም ላይ እንዲህ ያለ ነገር ማለቱ የበለጠ ፊት የምናውቀውን ሰው አጠናክረን እንድናየው የበለጠ ያደረገን ነገር ነው እንጂ ሌላ አይነት ለውጥ ነገር ያደርጋል የሚል እኔ እምነት የለኝም። ፍራቻም የለኝም፣ እምነትም የለኝም። የእንግሊዝ መንግስት ከዚህ በፊት የኢትዮጵያ መንግስት ያሳለፈ ባቸው ተደጋጋሚ የሞት ፍርድ ተፈጻሚ እንዳይሆን ጠይቋል እና ፍርድ ቤት እንዲቀርቡ ለቆንስላ ግንኙነት መስመር እንዲከፈት የመሳሰሉ ጥያቄዎችን አቅርቧል። ለኢትዮጵያ መንግስት ፍርድ ቤት ቢቀርቡ አቶ አንዳርጋቸው ይደግፋሉ። ይቅረቡ ፍርድ ቤት ቢባል ይህንን ሀሳብ እንዴት ያዩታል? ኢትዮጵያ ውስጥ እኔ ምንም ፍርድ ቤት የሚቀርብበትም ጉዳይም ያለው አይመስለኝም። መቅረቡ ምንም የሚጠቅመው ነገር ያለ አይመስለኝም። ለምን መጀመሪያውኑ ወደ ፍርድ ቤት የሚያደርስ ወንጀለኝነት አለበት ብዬ አላምንም። ሁለተኛ ደግሞ እንደው ይሁን እንኳን ቢባል እስካሁን ድረስ ሀገር ውስጥ ባለው የፍርድ ሂደት ትክክለኛ ፍርድ ለሱ አይደለም ለማንም ሰጥ አይተን አናውቅም። በተለይ በፖለቲካ የሚከሰት ሰው ብዙ ጊዜ ፍርድ ቤቶቹ በፖለቲካ ስልጣን ላይ ባሉ ሰዎች ሙሉ ቁጥጥር ስር ያሉ ናቸው። ስለዚህ ምንም ትርጉም የለውም። እዛ ቢቀርብም የሚቀደሰው የሚጨምረው ነገር የለም። በመጀመሪያውኑ መቅረብ የሚያስቀርበው ጉዳይም አለው ብዬ አላምንም። በፖለቲካ እምነቱ የተከሰሰው ሁለት ገንዘቡ የፈረዱበትም ወልድ አብረቱ ነው እንጂ ወንጀል እይነት ምንድን ነው የምትጠብቁት? አሁን እንደ ቤተሰብ እንደ ወንድም ሁልጊዜ ደህናውን ነገር ነው የምናስበው። ደህና ይሆናል ብለን ነው የምናስበው። ጠንቅ ይጠነክራል ብለን ነው የምናስበው እና ለቤተሰቡ ዘሪ ላለ ባለቤት ይፈለጋል ብለን ነው የምናስበው። ዜጋውን ለመጠበቅ የሚገባውን አላደረገም እየተባለ በግንቦት ሰባትና በሌሎችም ታዛቢዎች የሚወቀሰው የእንግሊዝ መንግሥት አቶ አንዳርጋቸው የገቡበትን ለማወቅ ጥረት ሲያደርግ መቆየቱን አሳውቋል። ኢትዮጵያ እንደያዘቻቸው በእርግጠኝነት እያወቀ ቀንም አጭር መግለጫ ወጣና ለመገናኛ ብዙሃን በተነ። የብሪታንያ ዜጋ የሆኑት አንዳርጋቸው ጽጌ ከየመን ለኢትዮጵያ መተላለፋቸው የዩናይትድ ኪንግደምን መንግስት በጥልቅ ማሳሰቡን ለኢትዮጵያ መንግስት አስታውቀናል። በአስቸኳይ የቆንስላችን አባላት እንዲያገኟቸው እንዲደረግ እንደምንጠብቅም በግልጽ አስታውቀናቸዋል። አንዳርጋቸው በሌሉበት የተላለፈባቸው የሞት ፍርድ ተፈጻሚ እንደማይደረግ ማረጋገጫ እንዲሰጠንም ጠይቀናል። ይህን በአፋጣኝ ለኢትዮጵያ ባለስልጣናት አሁንም ማሳሰባችንን እንቀጥላለን። ከዚህ ሌላ ደግሞ የብሪታንያ መንግስት የየመን መንግስት የቪየና ኮንቬንሽንን እና የጸረ ሶቆቃ ኮንቬንሽንን የሚጻረር ተግባር ችላ ብሎ በመፈጸሙ ተቀባይነት እንደሌለው ለመንግስቱ አስታውቀናል። ወደፊትም ይህንኑ እንቀጥላለን። እንግሊዝ የሰብዕናን ክብር ያዋርዳል ከሚል መርህ የሞት ፍርድን ከቅጣት መዝገቧ የፋቀች አገር ነች። ሌሎችም የእርሷን ፈለግ እንዲከተሉ ትጣራለች። የራዲዮ ፍራንስ አንተርናሲዮናሉ ዳንኤል ፊናን የኢትዮጵያን የመንግሥት ኮሚኒኬሽንስ ጉዳዮች ጽሕፈት ቤት ሚኒስትር ደኤታ አቶ ሽመልስ ከማልን የከትናንት በስቲያው ረቡዕ ያነጋገራቸው ጊዜ ሰውየው በተለያዩ አጋጣሚዎች በኢትዮጵያ ፍርድ ቤቶች በሌለበት ተከሶ በህቡዕ ወይም ሽምቅ የሽብር እንቅስቃሴዎች ውስጥ ተሳትፎ በመገኘቱ በተደጋጋሚ የተፈረደበት ሰው ነው ብለውታል አቶ ሽመልስ። የእንግሊዝ ፓስፖርት በኢትዮጵያ ህግ ከመጠየቅ አይሸፍነውም ም ብለዋል። ፓስፖርት ነው ደት ፔናልቲ እና የሞት ቅጣቱ ተፈጻሚ ይሆንባቸዋል ማለት ነው፣ አለ ዳንኤል። ምንም ይፈጠር ምን በዚህ ጉዳይ ተፈጻሚ የሚሆነው የኢትዮጵያ ህግ ነው፣ አሉ አቶ ሽመልስ። የኢትዮጵያው ጸረ ሽብር ግብረ ኃይል ባወጣው መግለጫ መሰረት አሉ፣ የኢትዮጵያው ቃል አቀባይ ማንም የማንም ዜጋ ይሁን ገብቶ ከተገኘና ይህ ደግሞ በችሎት ፊት ከተረጋገጠ That's that's law law law As I understand, he was previously tried in absentia. Will he face a retrial? I don't think so. I d I, I, I don't think so, because because he has uh, never appeared while while while, while someone have been served to him for for for appearance, he has willfully and deliberately disregarded አይመስለኝም፣ አሉ አቶ ሽመልስ። ምክንያቱም ቀርቦ አያውቅም፣ ችሎት ፊት እንዲቀርብ አንድ ሰው ወደ እርሱ ሄዶ በነበረ ጊዜ በፍቃዱና ሆን ብሎ የፍርድ ቤቶቹን የሕግ ችሎታና ሥልጣን ችላ ብሏል ብለዋል። ይኸው ነው ለጊዜው ከኢትዮጵያ መንግሥትም ከእንግሊዝ መንግሥትም እየተሰማ ያለው። የመን ከዚያ በኋላ የወጣት አንዳችም ነገር እስካሁን አልተሰማም። ግንቦት ሰባትና የአድራጎቱ ተቃዋሚዎች በተቃውሞቻቸው ቀጥለዋል። ወደፊትም እንደሚቀጥሉ በይፋና በተደጋጋሚ ያሳውቀዋል።